በኢትዮ ኤርትራ ሰላም ጉዳይ የህዋት አመራሮች ሰላሙን ይፈልጉታሉ የሚል ጥርጣሬና ጥያቄ በኤርትራ መንግስት መሪዎችም የነበረ ቢሆንም በአካል ተገናኝተን ከተወያየን በኋላ ግን ለሰላም ያለንን ከፍተኛ ፍላጎት አረጋግጠዋል ሲሉ የትግራይ ክልል ምክትል ርዕሰ መስተዳድርና የህዋት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ተናገሩ። ዶክተር ደብረጽዮን ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ በመቀሌ ከተማ በተካሄደው ሰላማዊ ሰልፍ ያለን እድል ተከባብረን አብረን መኖር ወይም መበታተን ብለዋል ነበር በዚያ ላይም ማብራሪያ ሰጥተዋል ሙልጌታ አጽብሃ ነው ዝርዝሩን የላከልን የትግራይ ክልል ምክትል ርዕሰ መስተዳድርና የህዝባዊ ወያነ ሐርነት ትግራይ ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳዮች በሰጡት መግለጫ በትግራይ ክልል የተለያዩ አካባቢዎች የተካሄደው ሰላማዊ ሰልፍ የህዝቡ ስነ ስርዓት አክባሪነት ያሳየ ነበር ብለዋል። በመቀለ ከተማ በተካሄደው ሰልፍ የብዙዎቹን መነጋገሪያ የሆነው ያለን እድል መከባበር ካልሆነ መበታተን ነው የሚል ሀሳብ በአሁኑ ጊዜ ጭቆና የሚቀበል ማህበረሰብ እንደሌለና መከባበር መቅ መቅደም እንዳለበት ለመግለጽ መሆኑን ተናግረዋል። እንከባበር ነው የተባለው፣ መልእክቱ ነው ተከባብረን አገራችን ወደፊት ልንወስዳት ነው። ካልተከባበርንስ ልንበታተን ነው። ለመበተን ስለተፈለገ አይደለም። ይህ በዛ ከሄደ ግን ችግር አለው። ለዚህ ነው እንከባበር የሚለው መልእክት የተላለፈው። የኛ አቋም ተከባብረን እንኖር ነው። ትግላችንም የትግራይ እንደዛ ነው። በእኩልነት የምንኖርባት አገር ነው የምንፈልገው። አንድ የበላይ አንድ ወደታች የሚባል አናውቅም። ሐሳቡ በዋናነት ለመከባበር ትኩረት በማድረግ የተጠቀሙበት መሆኑም አስምረውበታል። በኢትዮጵያ ያለውን ለውጥ ህወሀት አደናቃፊ ነው የሚል ሀሳብ ይነሳል ለሚል ጥያቄ የሰጡት ምላሽም ይህ የፖለቲካ ማጭበርበር ነው ብለዋል። በኢህአዴግ ውስጥ የተሻለ ለለውጥ የተጓዘ ድርጅት ካለ እርሱም ህወሀት ነው ብለዋል። የዚህ ማሳያም በኢህአዴግ የተካሄደውን ግምገማ የህወሀት አካሄድ ለሌሎች ተሞክሮ እንደሚሆን ሌሎቹ ድርጅቶች ገልጸውታል። ለታሪክም በድምፅ ተቀርጾ ያለ ነው ብለዋል። ምክትል ርዕሰ መስተዳድሩ ህወሓት እንደ ድርጅት ህግን ባከበረ ስርዓቱን በተከተለ መንገድ ነው ለውጥን ለማምጣት ጥረት እያደረገ ያለውም ሲሉ ተናግሯል። ምሻሻልም ካለ አሻሽለን ለውጥ እናምጣ፣ አፈረካክሰን አይደለም ወይ ምንም የለም በሚል አይደለም፣ የጨለማ ዘመን ነው በሚል አይደለም። በዓለም በፈጣን እድገቷ የምታወቅ ሀገር እኛ ብቻ ሳይሆን ማለት ነው፣ ሌሎችም የመሰከሩበት አጥፍተህ ለውጥ አመጣለ ልትል ስለዚህ ያለውን እውነታ ይዞ መሄድ ላይ ነው ችግሩ ያለው በመቀለ ከተማ የተደበቁ ሰዎች አሉ። መቀለ እንዴት መደበቂያ ትሆናለች ብለው የሚናገሩ ሰዎች አሉ። ለዚህስ የእርሶ አስተያየት ምንድን ነው ተብለው ተጠይቋል ለዶክተር ደብረ ጽዮን። መቀለ እንደ ሌሎች ከተሞች ማህበራዊና ኢኮኖሚያዊ እንቅስቃሴ የሚካሄድባት ከተማ እንጂ መደበቂያ ዋሻ አይደለችም ያሉት ዶክተር ደብረ ጽዮን የፈለገ ሰው ግን መኖር የሚችልባት ከተማ ነች ብለዋል። ነገር ግን ሰርቆ በዚህ ከተማ መኖር የሚችል የለም። የሰረቀ ካለም ራሳችን ለማጽዳት ስንል ለህግ እናቀርበዋለን ሲሉ ተናገ ተናግሯል። በኢትዮጵያና ኤርትራ ሰላም ጉዳይ አስመልክቶ በሰጡት አስተያየትም ለሰላም ሂደቱ ውጤታማነት ህዝቡን ባሳተፈ መልኩ መሄድ እንዳለበት የድርጅታቸውን አቋም መሆኑም ገልጿል። በአሁኑ ጊዜም አንዳንድ በድንበር አካባቢ ያሉ ሰዎች መገናኘት ጀምሯል። ወታደሮችም ጭምር እየተገናኙ ናቸው ብለዋል። ከዚህ ውጭ ግን ህወሀት የሰላም ሂደቱን እንደማይፈልግ በማስመሰል የተቀረጸውን ምስል ትክክል አይደለም ያሉት ዶክተር ደብረጽዮን ከመነሻውም ጀምሮ የሰላም ሂደቱን እንዲጀምር አስቀድሞ ደግሞ ለኢህአደግ አጀንዳ ያቀረበው ህወሀት ነው ሲሉ ተናግሯል። የሰላም ሂደቱ ህወሀት አይደግፈውም የሚል ጥርጣሬም በኤርትራ መንግስት አመራሮችም እንደነበረም አንስተዋል። ኤርትራ መሪዎችም ሳይቀር ያስተውጣል። ግን ይሄ የሚገርም አይደለም። የሀገር እንኳን ማጠያቄ ስልጣን ውስጥ እነሱም ትፈልጋላችሁ ይህን ሰላም እስከማለት ነው ሄዱ። ግራ የሚያጋባ ነው ከመነሻው ሲገለጥላቸው እነሱ ገልጽ ሆነላቸው። ባለፈው ሰልፉ ሲገለጥ ደግሞ የበለጠ ለሁሉም ከጫፍ ጫፍ ህዝብ ተሰልፎ ሰላም እንፈልጋለን። አሁንም የግድ ነው። ህዝቡ ያልተሳተፈበት የሚባል ነገር ሰላም ማምጣት ይሄ ብዙ ደም የተፈሰሰበት ህዝብ ወደ ሌላ እንደመፋሰስ ማስገባት ማለት ነው። በዚህ ወር መጨረሻ ይካሄዳል ተብሎ የሚጠበቀው የህወሓት አስራ ሶስተኛ ድርጅታዊ ጉባኤም ዝግጅት እየተደረገ መሆኑም ዶክተር ደብረ ጽዮን ተናግረዋል። ለአሜሪካ ድምጽ ራዲዮ ሙልጌት አጽብሃ መቀለም።